በነቀምቴ ከተማ ትናንት ምሽት አንድ ሆቴል ላይ በተወረወረ ቦምብ ሰባት ሰዎች መቁሰላቸው ተገልጿል። ጥቃቱን ተከትሎ በፍተሻ ላይ የነበረ የመንግስት ታጣቂ ተኩሶ ራት በልቶ ከጓደኞቹ ጋር ወደ ማደሪያው ሲመለስ የነበረ አንድ የከተማይቱ እግር ኳስ ቡድን ተጫዋች ገደለ ሲሉ የቡድኑ አሰልጣኝ ተናግረዋል። የሆቴሉ ሥራ አስኪያጅ በፍንዳታው ሰዎች መቁሰላቸውን ገልጸው ብዙ ንብረትም መውደሙን ተናግረዋል። የነቀምቴ የመንግሥት ኮሚኒኬሽንስ ጽህፈት ቤት ኃላፊ ተወካይ በቦምቡ ፍንዳታ ሰዎች መቁሰላቸውን ቢያምኑም አድራጊው ማን እንደሆነ አለመታወቁን ገልጸዋል። በአድራጎቱ የተጠረጠሩ ሶስት ሰዎች መያያዛቸውንም ተናግረዋል። ናኮር መልካ ተጨማሪ አለው። የነቀምቴ ከተማ እግር ኳስ ቡድን አሰልጣኝ ቾምቤ ገብረ ህይወት የመስመር ተጫዋቻቸው እንደ ሰን ዮሐንስ ላይ ትናንት ማታ በግምት አንድ ሰዓት ተኩል ላይ ደረሰበት ያሉትን ጥቃት እንዲያስታውሳሉ ናችሁ ምናም ከዛ በኋላ እንደገና ስልክ ከደወለ ወታደር ነኝ፣ የእናንተ አባል ነው፣ እንደዚህ እንደዚህ እጁ ላይ ተመትቷል ምናምን አለኝ። ከዛ እኔም ወደ ሆስፒታል ለህክምና እየሄድኩ ነኝ አልኩት። ወንድ ሰን ዮሐንስ ነው አለኝ። በቃ ተረባርበን ወደ ሆስፒታል መጣ። ምንም ማድረግ አልቻለም። ዶክተሮች ቢረባረቡ ምን ቢሉ። ምኑ ላይ ነው የተመጣው? ትከሻው ላይ ነው ጀርባው፣ ጎኑ ላይ ማለት ነው። ጎኑ ገብቶ በእኛ በሌላኛው ጎን ነው የወጣው እና በቃ ማን እንደመታው ይታወቃል። ኢንፎርሜሽን አብረው ውስጥ ካሉት ሶስቱ ልጆች ምትለማው እነሱንም ደብድበዋቸዋል። እኛ ስፖርተኛ ነን ሲሏቸው ዱላ ነው ቅጥቅጥ አደርገው እዛ ያ ዱላ ሲበዛ ወንደሰንን ከአስራ ሶስት ዓመቱ ጀምሮ እንዳሰለጠኑት ይናገራሉ። አሰልጣኝ ቾምቤ አሰልጣኙ ፋክት በሚባል ሆቴል ራት እየበሉ እንደነበርና በፍንዳታው ወቅት እርሳቸውም ላይ መጠነኛ ጉዳት እግራቸው ላይ መድረሱን ተናግረዋል። የወንደሰን ጓደኛ ቹቹ ሻውል አስከሬኑን ይዘው አዋሳ ወደሚገኝ ቤተሰቦቹ እየተጓዙ መሆኑን ተናግረዋል። ጥቃቱ የተፈጸመበት ፋክት የተባለው ሆቴል ስራ አስኪያጅ አቶ ፈለቀ አለሙ ትናንት ማታ ስለተፈጠረው ነገር እንዲህ አብራርተዋል። ሞባይል ላይ ነው ሞባይል ላይ ነው ይላሉ እዛው የነበሩ ከስተመሮችም ነበሩ፣ የተጎዱ ተናጋሪዎችም ነበሩ። ሞባይል ነው ሲበታተን ያየነው። ሞባይል ላይ ተገጥሙ ነው ይላሉ። ሞባይል ወደ የተወሰነ ሰዎች ቤት እቃ ምናምን፣ ቤት እቃ ብዙ እቃ ወድመዋል። ሰነጋር ያያየ ነው። ስራ ሰዓት ነበር፣ ግርዝ ነበር ማ ተከሰተው ማን ማን እንደፈጸመ ይታወቃል። የሚጠረጥሩ ማነርሶ ማነርሶ ያናቀ ምንም የሚጠረጥሩትም አካል የለም ምን ነገባሉ እና ደግሞ አትክፈቱ፣ ዝጉ ስንል ከፈታችሁ ነው ነገር ደግሞ ከዛ በኋላ የተያዘ ሰው አለ I hizo I am የነቀምቴ ስፔሻላይዝድ ሆስፒታል ሕክምና ክፍል ኃላፊ ዶክተር ታሪኩ ታደሰ ትናንት በፍንዳታው የቆሰሉ ሰባት ሰዎች ወደ ሆስፒታሉ ገብተው የሕክምና ክትትል እንደተደረገላቸው ጤናቸውም በጥሩ ሁኔታ ላይ መሆኑን አረጋግጠዋል። በጥይት የተመታ አንድ ግለሰብም ሆስፒታሉ ከመድረሱ በፊት ህይወቱ ማለፉን ነው የተናገሩት። የነቀምቴ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተወካይ ወይዘሮ አልማስ ታደለ ተከታዩም ብለዋል። ፋክት የሚባል ሆቴል ውስጥ ነው ቦምብ ፈንድቶ ሰባት ሰዎችን ያቆሰለው። ይህንን ማን እንደፈጸመ አይታወቅም፣ ግን እያጣሩ ነው። የእግር ኳስ ተጫዋቹም እዛው አካባቢ ነው የተመታው። የመንግስት ታጣቂዎች ለፍተሻ ቆሙ እያሉ ነበር አሉ። ለመሮጥ ሲሞክር ነው በጥይት የተመታው። ማን እንደገደለው ግን የማውቀው ነገር የለኝም። አድራጊው ማን እንደሆነ አይታወቅም ያሉት ተወካይዋ በድርጊቱ የተጠረጠሩ ሶስት ግለሰቦች ተይዘው ምርመራ እየተደረገባቸው መሆኑንም ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ